ክፍል አንድ ቁጥር ስድስት የድብቅ ኃጢአቶች አሽክላዎች ኃጢአት በአእምሮ ወይም በምኞት ይጀምራል። ያዕቆብ አንድ አስራ አራት እስከ አስራ አምስት ምሳሌ ሀያ ሶስት ሰባት ለመሆኑ የተሰወሩ ወይም ድብቅ ኃጢአቶች ምንድን ናቸው? መጽሐፍ ቅዱስ ከእምነት ያልሆነ ሁሉና ዓመፅ ሁሉ ኃጢአት ነው ይላል በጨለማ እግዚአብሔር አያይም በማለት የሚሠራ ሁሉ ኃጢአት ነው ይላል። በጨለማ የሚደረግ የሚለው በአእምሮ የሚታሰብን ክፉ ሐሳብና ምኞትን ሁሉ ያጠቃልላል። ሮሜ 14:23 አንደኛ ዮሐንስ 5:17 ሕዝቅኤል 8:12 ከወጣቶችም ሆነ በዕድሜ ጠና ካሉ ሰዎች መካከል ብዙዎች ክፉውን ነገር አድርገው እግዚአብሔር እንዲሁ ዝም ይለናል ብለው የሚያስቡ አሉ። ኢሳያስ 2915 እስካልታየን ምን አለ ኃጢአት ብንሰራ የሚሉ ኃጢአታቸው አንድ ቀን ታጋልጣቸዋለች። ዛህልቁ 3223 ኃጢአት ደግሞ አታላይ ነው። ዕብራውያን 3 12 13 የተሰወረ ኃጢአት ከእግዚአብሔር ጋር ግንኙነትን ያቋርጣል። መዝሙር 6518 ኢሳያስ 59:1-2 እንደዚሁም እግዚአብሔር በሕዝቡ መካከል እንዳይሰራ ያደርገዋል። ኢያሱ 7:12 የተደበቀውን ኃጢያት ካላወጣ ነው እግዚአብሔር አብሮን አይወጣ። የተሰወረውን ኃጢያት ወደ ብርሃን የሚያወጣው መንፈስ ቅዱስ ነው። ዮሐንስ 16:8 ዳዊት አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ በደሌኔም በኔ ውስጥ ብታገኝ ኢ የዘላለምንም ህይወት መንገድ ምራኝ ይላል። መዝሙር 139፥23-24 መንፈስ ቅዱስ ኃጢአታችንን ወደ ብርሃን የሚያወጣው እንደ ሰይጣን እኛን ለማሰቃየት ሳይሆን እኛን ለመርዳት ነው። መንፈስ ቅዱስ ደግሞ እንዲረዳህ ከፈለግህ የሚከተሉትን ሶስት ነገሮች አድርግ። የመጀመሪያ ኃጢአትህን እንደ ኃጢአት የው። ከተሰወረ ኃጢአት ለመገለል ከፈለግህ የምታደርገው መጥፎ መሆኑን መቀበል አለብህ። መንፈስ ቅዱስ ኃጢአትህን ሲያሳይህ መጥፎ ነው፣ ቆሻሻ ነው፣ በእግዚአብሔር ላይ አመጽ ነው፣ እግዚአብሔርን ያሳዝናል፣ ይጠላዋልም ብለህ ተናገር። ኃጢአትህን እግዚአብሔር እንደሚያየው አድርገ የው። እግዚአብሔርም እንዲሁም እግዚአብሔር እንደሚጠላው ጥላው። ሌላኛው የተሰወረ ኃጢአትህን አስረክብ። ኃጢአተኛነትን መቀበል ብቻ ሳይሆን ለመተው ፈቃደኛ መሆን አለብን! ምሳሌ 28፡13 ያን ኃጢአትህን ለመተው እስካልወሰንህ ድረስ ወደ ክርስቶስ በማልቀስ አትምጣ። ሶስተኛው፣ ስውር ኃጢአትህን አስረበው። ለስውር ኃጢአት ያለህን ምኞት አስረበው። ስውር ኃጢአትህን ካል ካልጨመርክና ካላስራብከው ካስራብከው፣ ይሞታል። ከንስሐ በኋላ ተመልሶ እንደገና ያንን ኃጢአት ማሰብ ወይም መመኘት ልክ ሊጠፋ ላለ ኩራዝ ወይም ማሾ ነዳጅ መጨመር ያህል ነው። እንዳይጠፋ ወይም እንዳይረክ እንዳይከስም ያደርገዋል። እንደገናም ማሰብህን በክፉ ከሞላሃው ተመልሰ የተናዘዝህበትን ኃጢአት ደግሞ ትወድቅበታለህ። መጥፎ ልማድ በጠጪ ሰው በጀርባው ላይ እንዳለ ዝንጀሮ ይመስላል። መጀመሪያ ልማድ ትንሽና አብሮ ለመጫወት ደስ የሚያሰኝ ኃጢአት ነው። እያደርግን ይቺ ትንሿ ኃጢአት በላዩ ላይ ትወጣለች፣ ከጀርባው ላይ ሆኖ ታድጋለች። ስነቀንቃት ግን ሙጭጭ አድርጋ ሄዳ ትይዘውና አልወርድም ትላለች እላዩ ላይ እንዳለች የጊዜው ይመግባታል እያደር እያደገች ሄዳ የሚበላውን ሳይቀር እየበላች እርሱን ታስርበዋለች። ያለው ተስፋ ያችን የምታሰክር መጠጥ በብዛት ወስዶ በሞት መገላገል ነው። ከኃጢአት ለመገላገል ከዚያ ኃጢአት ራሳችንን ማግለልና ለዚያ ኃጢአት የሞትን መሆን አለብን። በሞተ ሰው ላይ ኃጢአት ኃይል የለውምና፣ ስለዚህ ኃጢአትን ብታስርበው ይሞታል። በኃጢአት ወድቆ የመነሳት ጸጋ ብዙዎቻችን ከምናውቀው በላይ ብዙ መንፈሳዊ ውድቀቶች አሉ። እነዚህ ውድቀቶች ደግሞ ሰይጣንን እንደማይገረሰስ ግንብ በማሳየት የውድቀት የወደቁት ከእግዚአብሔር እንዲርቁ ከፍተኛ ጥረት ያደርጋል። በውድቀታችን ተስፋ እንዳንቆርጥ የሚያደርገን በእግዚአብሔር ቃል ላይ እንደምናነበው ታላላቅ የእምነት ሰዎች የነበሩ በሕይወታቸው ውድቀትና መሸነፍ እንዳጋጠማቸው ማወቃችን ነው። ሙሴ ነፍሰ ገዳይ ነበር። ዘጸአት 2 12 ሙሴ ፈሪና እምነተ ጎዶሎ ነበር። ዘጸአት 10 አራት እስከ ይህም እግዚአብሔርን አስቆጣው። ዘጸአት 4:14። ሙሴ ወደ ተስፋው ምድር ለመግባት ተመኝቶ ነበር፣ ግን ውድቀት አገደው። ዘሐልቁ 20:12። ሆኖም እግዚአብሔር የሙሴን እምነት በምሳሌነት ጠቀሰው። ዕብራውያን 3 1 እስከ 2 የሙሴ ውድቀት ከእምነት ጀግኖች አዳራሽ እንዳይገባ አላገደው። ዕብራውያን 11 23 እስከ 28 ያይቆብ ያዕቆብን የጸሎት አርበኛ አድርገን እንቆጥረዋለን። ዘፍጥረት 3226 እንዲሁም ታላቅ መገለጥ የነበረው ሰው ነበር። ዘፍጥረት 2812 ሆኖም ይህ ያዕቆብ የወንድሙን ድርሻ ብኩርናና በረከት ለመውሰድ አይነ ስውር አባቱን አታለለ። ሕጋዊ ምስቱን ጠልቶ በስውር እህቷን ይወድ ነበር። ዘፍጥረት 2934 ይህ ሰው በአጠቃላይ በማታለል በስርቆት ባለመተማመንና ከአንድ በላይ ሚስት በማግባት የተጠላለፈ ሕይወት የነበረው ግን በእግዚአብሔር ጸጋ ምክንያት ዛሬ የአብርሃም የይስሐቅና የያዕቆብ አምላክ እያልን እንሰግዳለን። ንጉሥ ዳዊት ለእግዚአብሔር ምስጋና ብዙ መዝሙሮችን የዘመረ ታላቅ ጦረኛና በእግዚአብሔር ሕግ ደስ የሚለው ነበር። ቢሆንም ምን አይነት ክፉ ሰው ሆኖ ነበር? ቤርሳቤን ከባሏ ነጥቆ በስውር ባሏን ሲያስገድልና የእግዚአብሔርን ስም በእግዚአብሔር ጠላቶች ሲያሰድብ እግዚአብሔር ይህን እግዚአብሔር ግን ይህን ሰው እንደ ልቤ ያለ ብሎ ያለ ሰው ብሎ ይጠራዋል። አንደኛ ሳሙኤል አስራ ሶስት አስራ አራት እግዚአብሔር ነፍሰ ገዳዩን ሙሴን አታላዩን ያዕቆብን ዘማዊውንና ነፍሰ ገዳዩን ዳዊትን የማራቸው ለምን ይሆን? እነዚህ ሰዎች ከውድቀታቸው ተምረው ወደ ድል ስለ ተሻገሩ ነው። በኃጢአት ወድቀህ ተስፋ ለቆረጥህ ውድቀትህን ለመቋቋምና ወደ ሰላም ድል አድራጊ ህይወት ለመምራት የሚከተሉትን እርምጃዎች ውሰድ። የመጀመሪያው ስለ ውድቀት አትፍራ። ኃጢአት ሲሰሩ መፍራት ወዲያው ያጋጥማል። አዳም ኃጢአት እንደ ሠራ ከእግዚአብሔር ተደበቀ። ጴጥሮስ ክርስቶስን ከካደ በኋላ የጌታውን ፊት መልሶ ለማየት ፈራ። ዮናንስ ነነዌ አልሄድም በማለት አሻፈረኝ ባለ ጊዜ አመፁ ከእግዚአብሔር ወደ ሩቅ አገር አሸሸው። ሌላኛው ከውድቀት ይልቅ እጅግ የሚከፋው አብሮት የሚመጣ ፍርሃት ነው። አዳም ዮናስና ጴጥሮስ ከእግዚአብሔር የሸሹት ለእግዚአብሔር የነበራቸው ፍቅር ጠፍቶ ሳይሆን ይቆጣናል ብለው ስለፈሩ ነው። ሰይጣንን የሰዎችን ፍርሃት ወስዶ ከእንግዲህ ወዲህ ተስፋ ስለሌለህ እግዚአብሔርን ለመከተል እንደገና ትሞክር በማለት ይጠቀምበታል። ሰይጣን የወንድሞች ከሳሽ፣ በአንዲት ኃጢአት እስክትወድቅ ይዞርሃል ከወደቀ በኋላ ለመነሳት ተስፋ እንዳታደርግ እግዚአብሔር እጅግ ቅዱስ ስለሆነ አንተን እጅግ ኃጢአተኛውን አይቀበልህምና ተስፋ አታድርግ ብሎ ውሸቱን ሁሉ ይነግርሃል። ሙሴ ፍርሃቱን ለማስወገድ አርባ ዓመታት ፈጀበት። ሆኖም ሙሴ ሆነ ዳዊትና ያዕቆብ ውድቀታቸውን ስለተቋቋሙ የእግዚአብሔር ታላላቅ የእምነት አርበኞች ተብለው ተቆጥረዋል። ዳዊት ወደ እግዚአብሔር በንስሐ ተመለሰ። ዮናስ ተመልሶ ወደ ነናዌ ሄዶ በመስበኩ የአንድን ከተማ ሙሉ ሕዝብ ወደ ንስሐ መራ። ጴጥሮስ ከክህደት መጽ ላይ ተነስቶ ቤተ ክርስቲያን ወደ ጴንጠቆስጤ በረከት መራት። ሌላኛው ብትወድቅም ወደፊት ተራመድ። ሰው አንዳንዴ ለእግዚአብሔር ታላቅ ሥራ የሚሰራው ውድቀቱን ከቀመሰ በኋላ ነው። ከታላቅ አወዳደቅ የተመለሱ ሰዎች የሳይጣንን ኃይልና ተንኮል ማጠን ያውቃሉ መጠን ያውቃሉ። ስጋም መተማመንን አደገኛነት ያስተውላሉ። ብትወድቅም እግዚአብሔርን ማምለክ አታቁም። ሙሴ በድል ሕይወት የቆየው ከጌታ ጋር ዘወትር ይገናኝ ስለ ነበረ ነው ከእግዚአብሔር ጋር እንደ ጓደኛ ይነጋገር ነበር ይለዋል። ዘጸአት 33፡11 የቅድስና ምስጢሩ ውስብስብ አይደለም፣ ከኢየሱስ አጠገብ መሆን ነው። ፊትህ እስኪያበራ ድረስ እርሱን መመልከት። ውድቀት አጋጥሞ ከሆነ ባለበት ቦታ ቆመህ ኢየሱስን አምልከው፣ ወይም ተንበርክከ፣ ልብህንና እጆችን ወደ እርሱ አንስተህ ስገድለት። ዮሐንስ አራት ወይም እኔን ኃጢአተኛውን ማረኝ ብለ በእምነት ስገድለት ሉቃስ 18:13 ዳዊት በውድቀት ማጥ ውስጥ ሆኖ የሚከተለውን መዝሙር ጻፈ መዝሙር 25 ና 51 በሕይወት ውድቀት አለ ወይ ልትላቀቀው ያልቻለው መጥፎ ማዕበል አመል በአእምሮና በመንፈሴ የምትሰቃይበት ኃጢአት ከእግዚአብሔር ፈቃድ ውጪ በመሆን መቸገር ከዚህ በፊት በሠራው ኃጢአት በመሳደድ በመሳደድ ወደፊት ይደርስብኛል በምትለው በፍርሃት ማጥ ውስጥ ነህ ወይ ወዳጄ? ወይ በእነዚህ ችግሮች ውስጥ ከሆንህ በውድቀትህ ባለህበት ቦታ ለጌታ ስገድለት፣ አመስግነው፣ አክብረው። ክርስቶስ ወደ እኔ የሚመጣውን ወደ ሜዳ አልሰደውም ይላልና ዮሐንስ 637። እናንተ ደካሞች ወደ እኔ ኑ እኔ ያሳርፋችኋለሁ፣ ለነፍሳችሁ ረፍት ታገኛላችሁ ይላል ማቴዎስ 11 28። ክፍል 1 ቁጥር 7 የህይወት ማዕበል ሲያጋጥመኝ ምን ላደርግ? በክርስትና ሕይወት ስትቆይ በሕይወት ማዕበል ውስጥ ልትገባ ትችላለህ። ወይም በዚህ የሕይወት ማዕበል ገብተህ ይሆናልና የእግዚአብሔር ቃር ስለዚህ የሚናገረውን ስማ። የሐዋርያት ሥራ ምዕራፍ 27ን ብታነብ ሐዋርያው ጳውሎስ አንድ ጊዜ መርከብ ተሰብሮበት እንደ ነበረና በዚያ ስፍራ ምን እንደሚል ብታስተውል ስለ ሕይወት ማዕበል ይገባሃል። የመርከቡ ጉብዞ ስጀምር የደቡብ ነፍስ በቀስታይ ነፍስ ነፋስ በቀስታይ ነፍስ ነበር። ጸጥ ያለ ባህር ነበር። ፀሐይም ደስ የምታሰኝ ሙቀት ስትሰጥ ነበር። በመርከብ ላይ ለመጓዝ ምቹ ጊዜ መስሎ ነበር። ይህ ጸጥ ያለና ዙሪያው ያማረ አስደሳች ሕይወትን ያመለክታል። ህመም የለም፣ ፈተና የለም፣ ትልቅ ችግር የለም። ሁሉ ያማረና ደስ የሚያሰኝ ነው። ቁጥር 13 በድንገት ሁኔታው ይቀየርና ከየት መጣ ሳይሉት ደመና ያንዣብባል። ዝናብ በኃይል መውረድና መርከቧን መምታት ይጀምራል። አውሎ ነፋስ በቁጣ ይነሳል። አሁን በመርከቧ የተሳፈሩ ሰዎች በጨካኝ ማዕበል ውስጥ ወዲያና ወዲህ ይላጋሉ። መርከቧ ተይዛለች፣ ማዕበሉን ልትቋቋም ያቀጣታል። ይህ የሕይወት ማዕበል ገጥሞት የወደቀው ሰውን ያመለክታል። ይህን ሰው እንዴት በዚህ ፈተና ወደቅህ? እስከ ዛሬ የነበረ የክርስትና ልምምድህ የት ገባ? እምነትህ ወዴት ከዳህ? ብላችሁ በተጠይቁት ሰውየው የሚላችሁ ሁሉም ነገር ሰላም ነበር። ነገር ግን በድንገት ሳላስበው በፈተና ማዕበል ውስጥ ገባ። ፈተናው ጠነከረብኝ፣ ልቋቋመው አልቻልኩ፣ ወደቅሁም ይላል ሰዎች ወደ ደህንነት እንዲህ ተጋፍተው አይገቡም። ወደ አልጠበቁት ማዕበል ግን ተጋፍተው ይገባሉ። ሰው በሕይወት ማዕበል ሲገፋ መጀመሪያ የሚያደርገው ምንድን ነው? ገብቶ ልጋልብ ይጀምራል። ቁጥር አስራ አምስት ሰዎች ማዕበሉን መቋቋም እንዳቆሙና መርከቧን ለቀው መነዳት መነዳት ሲጀምሩ መቆጣጠር ተሳናቸው መርከቧም እንክትክቷ አወጣ። ወጣ፣ ሁሉንም ሰዎች ልታሰጥማቸው ነበር። የሞራልና የመንፈሳዊ መርከብ መሰበርም ራስን ካለመቆጣጠር ይጀምራል። አንድ ሰው ለፈተና መንገድ ከሰጠ በፈተና ማዕበል መካከል ውስጥ ይወድቃል። ለእግዚአብሔር ሁልጊዜ ሕይወቱን በመንፈስ ቅዱስ ቁጥጥር ስር ካላዋሉት፣ ፈተናን ካልተቋቋሙት፣ ድንገተኛ አደጋ ውስጥ መውደቅ አይቀሬ ነው። ራስን መርዳት መሞከር። ሰዎች ራሳቸውን ለማዳን ብዙ ጥረት አደረጉ። ቁጥር 17 በፈተና ውስጥ የወደቀ ሰው በማዕበል መነዳት ይደክመዋል። ራሱን መኮነን ይጀምራል። ወደ ልቡ ይመለከታል፣ ራሱን ይመረምራል፣ ጥርሱንም ነክሶ ኃይሉን ያጠናክራል። ሆኖም ከንቱ ሙከራ ነው። በፈተና ውድቀት ራስን ማዳን መሞከር ከንቱ ሙከራ ነው። በማሰብ ብዛት እንዲህ ያለ ፈተና መውጣት አይቻልም። ምክንያቱም ማዕበሉ አያቋረጥምና። ቁጥር 19 እኔ እኮ ክርስቲያን ነኝ፣ ይህን ማድረግ የለብኝም፣ ይህ ክርስቶስን ያሳዝናል። ስለዚህ እግዚአብሔር እንዲቀበለኝ ራሴን ቅዱስ ማድረግ አለብኝ ይላል። ሁሉን በራሱ ጉልበት ለማስተካከል ይጥራል። ሆኖም ጥረቱ ስለማይሳካለት ድካሙ ዋጋ ቢስ ይሆናል። የመውጣት ተስፋውም ይቆርጣል ይቋረጣል። ሐዋርያት 1 ሥራ 27 ቁጥር 20 ሮሜ 7 20። የሕይወትን ማዕበል ፈተና ለማሸነፍ መልስ ያገኘ ሰው ይህ ሁሉ መፈራገጥና ጥረት ሲደረግ በጸሎት ለመትጋት ገለል ብሎ የነበረው ጳውሎስ መልስ ይዞ ብቅ አለ። ቁጥር 21 በጳውሎስ እምነት የማዕበሉ ኃይልስ አክትሟል። ቁጥር 23 ጳውሎስ ከፍርሃት ተገልሎ ነበር። እንዴት ብሉ መልአኩ ከእግዚአብሔር ተልእኮ ግልጽ መመሪያ ሰጥቶ ስለነበር ነው። ቁጥር 24 ስለዚህም በሕይወት ማዕበል ውስጥ ካለህ የራስህን ጥረት አቁምና አንድ ሌሊት በጸሎት ከእግዚአብሔር ጋር ቆይ። ሳይዘገይ በውሃና በእሳት ውስጥም ብትሆን እኔ ካንተ ጋር ነኝ የሚል የእግዚአብሔር መልስ ይመጣልሃል። ኢሳያስ 43 2 ጳውሎስ ደፍሮ ከእናንተ አንድ ነፍስ እንኳ አይጠፋም አለ። ቁጥር 22 ይህን ልል የቻለው በጸሎት ጠይቆ የተስፋ ቃል ስላገኘ ነው። ቁጥር 24 ከአንተ ጋር ማን ነው? በመርከብ ላይ የሚጓዝ ምስትህ ልጆች ሁሉንም እግዚአብሔር ከማዕበሉ ማዳን ይችላል። አርያ ስራ አስራ ስድስት ቁጥር ሶስት የተስፋ ቃል ከማግኘት በኋላ ጳውሎስ የተስፋ ቃሉ እንደ መጣለት ሰዎቹ ወዲያውኑ አልዳኑ። ቀስተደመናም አልታየም። ነፋሱም አላቆመም። ጳውሎስ ወደ ብላይ ወዲያው ደርሶ ድልን አላበሰረ። ገና ማበሉ አላቋረጠም። እንዲያውም የከፋው ልመጣ ነው። ብዙ ሰዎች የሕይወትን ማበል ሊያሸንፉ የማይችሉትም ለዚህ ነው። እግዚአብሔር የተስፋ ቃሉን ከገለጸላቸው በኋላ ወደ ኃይሉና ምሕረቱን በመግለጥ ኃይሉንና ምሕረቱን በመግለጥ እግዚአብሔር ካነጋገራቸው በኋላ አድማሱን በመመልከት ፀሐይ ቶሎ እንዲወጣ ይጠብቃሉ። በዚህ ፋንታ ግን ነፋሱ በኃይል መንፈስ ይጀምራል። ማዕበሉ ከፍ እያለ ይሄዳል። መርከቧ ከቋጥኝ ጋር ተጋጨችና ተሰበረች። በዚያን ጊዜ ጳውሎስ ከሌሎች እስረኞች ጋር በቀዝቃዛ ባህር ውስጥ ይገባል። ሕይወቱንም ለማዳን ይዋኛል። ነፋሱ ቢቀጥልም የመርከቢቱ የቀድሞ ተሳፋሪዎቹም ለማመን ቢያዳግታቸው ጳውሎስ በእግዚአብሔር ያምን ስለነበረ ምንም አትሆኑም እያለ ሳደፋፈራቸው አልቀረም። ውሃውም ከፍ ብል እኔ እግዚአብሔርን አምናለሁ ስዋኝም እኔ እግዚአብሔርን አምናአለሁ ሳይል አልቀረም። እኔ ነኝ። እምነት ማለት ምንድን ነው? አንድ ጊዜ ሙሴ የእስራኤል ሕዝብ ማን ላከህ ብሉኝ ምን እመልሳለሁ ስል እግዚአብሔር እኔ ነኝ የላከኝ በላቸው አለ። ዘጸአት ሦስት አሥራ አራት እኔ ነኝ። ማን ነው? ሁሉን ቻይ የሰራዊት ጌታ እግዚአብሔር ነው። ምን ትፈልጋለህ? ከፈተና ለማምለጥ ነው ወይ? እንግዲያው እኔ ከፈተና ማምለጫህ ነኝ። እኔ የምትፈልገኝ ነኝ ይልሃል። ስለዚህ እምነት ማለት እግዚአብሔር ስለ ራሱ የሰጠውን የተስፋ ቃል ሳይጠራጠሩ መቀበል ነው። እግዚአብሔር ጳውሎስን ከሕይወት ማዕበል የማድንህ እኔ ነኝ አለው። ስለዚህም እኔም እርሱ ከማዕበሉ ያወጣኛል እላለሁ። እምነት እግዚአብሔር ስለ ራሱ የተናገረውን ቃል እንዳለ መውሰድ ነውና አንተም በሕይወት በሕይወትህ ምን አይነት ማዕበል እንዳለ አለህ እንዴት እንደተቋቋመው እንደተቋቋመኸው ነው። ማዕበሉ እንዲያቆም መጠየቅ አያስፈልግህም ይሆናል። የሚያስፈልግህ ግን ምንም ነገር ቢያጋጥምህ እርሱን ለማመን እንድትችል እምነት እንድሰጥህ መለመን ነው። እርሱ ካለበት ከማዕበሉ ማውጫም አለ። ፊልጵስዩስ አራት አስራ ሶስት አንደኛ ቆሮንቶስ አስር አስራ ሶስት